the voice of america <laughs> the, the united states president in የሚወዳደሩት ዲሞክራቷ ሂለሪ ክሊንተን ከፓርቲያቸው በዋናነት ከሚቀናቀኗቸው ከበርኒ ሳንደርስ ጋር ሆነው ዛሬ የምረጡኝ ዘመቻ አካሂደዋል። ሁለቱ እጩዎች በሰሜናዊ ምስራቅ ክፍለ ግዛት በኒው ሃምፕሻየር ያደረጉት ዘመቻ ፕሬዚደንት ባራክ ኦባማ ከአንድ ሳምንት በፊት በሰሜን ካሮላይና ከሂለሪ ክሊንተን ጋር ያደረጉትን ዘመቻ የተከተለ ነው። ሂለሪ ክሊንተን ይህንኑ አስመልክተው ሲናገሩ አመሰግናለሁ። በጣም አድርጌ ላመስግናችሁ። ከበርኒ ሳንደርስ ጋር አብሬ እዚህ በመገኘቴ ክብር ይሰማኛል። ከእርሳቸው ጋር እዚህ በኒው ሃውሸር ዘመቻ ማድረግ ምርጫውን በእጅጉ አስደሳች ያደርገዋል። ምክንያቱ ለምን እንደሆነ ታውቃላችሁ። ሁለታችን አብረን ከቆምን ይበልጥ ጠንካራ ስለሚያደርገን ነው። በርኒ ሳንደርስም ባጭሩ ተመሳሳይ አስተያየት አሰምተዋል። ቶጌር ዊ መንግሥት ሁላችንንም እንጂ ከመቶ አንዱን ብቻ ከበርቴ ወገን እንደማይወክል ለማድረግ አብረን መታገላችንን እንቀጥላለን። በርኒ ሳንደርስ ለክሊንተን ድጋፋቸውን በይፋ በሰጡበት በዚሁ ወቅት አክለው ሲናገሩ ከቀረቡት እጩዎች በሙሉ በርቀት ብልጫ ያላቸው ናቸው ሲሉ አወድሰዋቸዋል። ክሊንተንን በምችለው አቅሜ ሁሉ ረድቼ ቀጣይዋ የዩናይትድ ስቴትስ ፕሬዚደንት መሆናቸውን ለማረጋገጥ እጥራለሁ ብለዋል። ሳንደርስ ሳንደርስ በቅድሚያ ምረጡኝ ዘመቻቸው ወቅት ከሀምሳዎቹ ክፍለ ግዛቶች ሀያ ሁለቱን አሸንፈው ነበር። ሂላሪ ክሊንተን የእርሳቸውን ድጋፍ ማግኘታቸው ከፍተኛ ጥቅም እንደሚኖረው ብዙ የፖለቲካ ተንታኞች እየተናገሩ ነው።